በትግራይ ክልል አክሱም ከተማ ከለይቶ ማቆያ ማዕከል ሊያመልጥ የሞከረ አንድ ግለሰብ በስድስት ወር እስራት እንዲቀጣ በከተማዋ ፍርድ ቤት ተወስኖበታል። የክልሉ መንግሥት ከማናቸውም አካባቢ ወደ ክልሉ የሚገቡ ተጓዦች ለ14 ቀናት በለይቶ ማቆያ ማዕከል እንዲቆዩ ባስተላለፈው ውሳኔ መሰረት ግለሰቡ ከአዲስ አበባ ወደ አክሱም ተጉዞ እንዲቆይ ከተደረገበት ለይቶ ማቆያ ማዕከል ሊያመልጥ ሲል መያዙን የከተማዋ አስተዳደር ማመልከቱን ሙልጌታ ጽውሃ ከመቀሌ ዘግቧል። ከአምስት ቀናት በፊት ነበር ከአዲስ አበባ ተጉዞ ወደ አክሱም ከተማ የገባው ይህ ግለሰብ በአክሱም ከተማ በለይቶ ማቆያ በነበረበት ጊዜ ባለፈው ቅዳሜ ከማዕከሉ ለማምለጥ ሲሞክር በጸጥታ ኃይሎች በቁጥጥር ስር መዋሉ የከተማዋ ከንቲባ አቶ ኤልያስ ካሳይ ለአሜሪካ ድምፅ ተናግሯል። በዛሬው ዕለትም የአክሱም ከተማ ፍርድ ቤት በዋለው ችሎት ይህንን ድርጊት የፈጸመ ሰው በስድስት ወር እስራት እንዲቀጣ ወስኗል ብለዋል። በዚህ ሰዓት ላይ ጠቃሚም አይደለም። ማለት ማየት ያለብን ሕዝባችን ነው። ስለዚህ ከኔ ህይወት መቅደም ያለበት የሕዝባችን ደህነት የሕዝባችን ህይወት ነው ብዬ ነው መስቶ። ስለዚህ እንደዚህ አይነት ሰብአዊነት የጎደለው ከየት ሁለት ሳምንት ለመጠበቅ ተደርገው የተደረገ ስራ ነው። ስለዚህ ይሄ በጣም አጠያፊና ሰው ያልሆነ ስራ ነው ያደረገው። የግለሰቡ የጤና ሁኔታ እንዲጠራ በተጨማሪ ደግሞ የጉዞ ታሪኩ ዳግም እንዲታይ የከተማው አስተዳደር አቅጣጫ እንዳስቀመጠ አቶ ኤልያስ ተናግረዋል። የኮሮና ቫይረስ ለመከላከል የትግራይ ክልል መንግስት ባወጣው አስቸኳይ ጊዜ አዋጅ መሰረት ወደ ክልሉ የሚገባ ማንኛውም ሰው ለ14 ቀናት በለይቶ ማቆያ ማዕከል እንዲገባ ይደነግጋል። እስካሁን በ15 ማዕከላት 2130 ሰዎች በማዕከላቱ እንደገቡ ከትግራይ ክልል ጤና ቢሮ ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ b u